በኦሮሚያ ክልል አሁንም ግድያና እስራት እየተካሄደ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ተናገሩ። በኦሮሚያ በሚገኙ ዩኒቨርሲቲ ቅጥር ግቢ ወታደሮች መስፈራቸውንም አስታውቀዋል። መንግስት በበኩሉ በአሁኑ ወቅት በኦሮሚያ ሰላም ሰፍኗል፣ ጸረ ሰላም ናቸው የሚላቸውንም ኃይሎች ህዝቡ እየታገላቸው ነው ይላል። መለስካቸዋማ ዝርዝሩን ከአዲስ አበባ ልከዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በተለይ ለቪኦኤ እንደገለጹት በኦሮሚያ ክልል አሁንም ግድያዎች እየተካሄዱ ናቸው። ሰዎች በተለይም የኦፌኮ አባላትና በየደረጃው የሚገኙ የአመራር አባላቱ ከየስፍራው እየተለቀሙ እየታሰሩ ናቸው ይላሉ። የተገደሉ ሰዎችን ቁጥር በተመለከተ በትክክል ለመናገድ ደግሞ ድርጅታቸው አሁን ያለበት ሁኔታ ከፍተኛ እንቅፋትን እንደፈጠረበት የገለጹት ዶክተር መረራ የኦፌኮ ዋና ጸሐፊ አቶ በቀለ ነጋ ከቤታቸው እንዳይንቀሳቀሱ የጣለባቸው የቁም እስርና በየቦታው የነበሩ የድርጅቱ ሰራተኞች ለእስር መዳረግ ትክክለኛ መረጃ በየጊዜው ለመሰብሰብ ትልቅ ችግር እንደፈጠረ ይናገራሉ። ስለሆነም ድርጅታቸው ኦፌኮም ሆነ በቅርቡ መድረክ ይፋ ካደረገው የሟቾች ቁጥር ይልቅ ሂውማን ራይትስ ዎች የተሰኘው የሰብአዊ መብቶች ተሟጋጅ ድርጅት ከሳምንት በፊት የአካባቢ ምንጮችን ጠቅሶ በኦሮሚያ የተገደሉ ሰዎች ቁጥር 140 ይደርሳል ያለው ወደ እውነቱ ይቀርባል ይላሉ። መንግስት ግን እስከ ዛሬ በተቃውሞ ሰልፎቹ ላይ ተገድለዋል ብሎ ይፋ ያደረገው አምስት ሰዎች ብቻ መሆናቸው አይዘነጋም። ሁለት የጸጥታ ኃይሉ ባልደረቦችም በሰልፈኞች መገደላቸውን መንግስት ይፋ አድርገዋል። ዶክተር መረራ ጉዲና በበኩላቸው በአሁኑ ወቅት የተገደሉትን ሰዎች ቁጥርም ሆነ ሌላውን መረጃ ለመሰብሰብ ያለውን ችግር በመጠቆም የሚከተለውም ብለዋል። የእኛ አባሎች ደውሎ ካልነገሩን ዝም ብለን ሰው ደውሎ ስለነገረን ብቻ እንደዚህ የሚባል ሰው ሞቷል ብለን አንመዘግብም። ግን ወደ እውነታው የሚቀርበው የአምነስቲ ኢንተርናሽናል ነው። እነሱ በተለያዩ መንገዶች ቼክ ያደርጋሉ። እኛ ግን አይዋሹንም የምንላቸው አባሎች አረጋግጦ የሚሰጡንን እንጂ ለምሳሌ ጫካ ውስጥ ተገለው ተጥሎ ስም የሌላቸውን ሰዎች አንመዘግብም። ያለ ስም እንትን አናደርግም። ስለዚህ ግድያ ቀጥሏል። ይሁንና ከየትኛውም ወገን የተገደሉ ሰዎችን ቁጥር በተመለከተ በቅርብ ጊዜ ከመንግስት የተሰጠ መግለጫ የለም። በመንግስት መገናኛ ብዙኃን በአሁኑ ወቅት የሚነገረው በኦሮሚያ ክልል በጸረ ሰላምና በጸረ ልማት ኃይሎች ተቀስቅሶ የቆየው ሁከት መርገቡንና ሰላም መስፈኑን ሲሆን በአንዳንድ በክልሉ ከተሞች በመንግስት በሚከናወኑ ስብሰባዎችም እነዚህ አፍራሽ የሚባሉ ኃይሎችን ህዝቡ እንደሚታገላቸው ሲገለጽ ይደመጣል፣ ይታያል። ዶክተር መረራ ጉዲና ግን ግድያ ዛሬም አለ ነው የሚሉት ወደ ሳምንቱ መጨረሻ አካባቢ ለምሳሌ ወለጋ ዩኒቨርሲቲ አንድ ወጣት ተማሪ ተገሎ ወንዝ ተጥሏል። ሉባቦር ገቺ የሚባል ተማሪ ነው ወለጋ ዩኒቨርሲቲ የሚማር ሁ ለምሳሌ እሱ ተገሎ ወንዝ ተጥሏል። አብደታ ውላንሳ የሚባል ከአምቦ የታሰረ ከዚህኛው ከቃዎች በፊት የታሰረ ልጅ ሞቶ ሬሳው ምልክ ከገባ ሶስት አራት ቀን ሆኖታል። አንድ ላይ ሬሳውን አንለቅም ብሎ ለምን ሬሳውን እንደማይለቁ አላቅም። ቤተሰቦቹ አምቦ አካባቢ ናቸው። ይሄ አብዶታ ሁላንሳ የኛ አባል የነበረ የኛ ታዛቢ የነበረ ልጅ ነው። እስካሁን ሬሳ እስከ ትናንት ማታ ድረስ ሬሳ ሲጠብቁ ነበረ አንሰጣችሁም ብሎ በምን ሁኔታ እንደሞት ወይም እንደተገደለ ተገድለን ከሆነ ይታወቃል። እሱ እንግዲህ በእስር ቤት ነው የሞተው። ከዛ በፊት የተካሄደበት ድብደባ ይሁን ምን ይሁን ለምርመራ ነው እንግዲህ ልክላል ይላከው የምርመራ ውጤቱንም ያስገባው መንግስት ነው። እሱንም ሳይናገር ለቤተሰቡ ሬሳውን አንሰጥም ብሎ እስከ ትናንት ማታ ድረስ ሬሳ ሁሉ እንግዲህ ታስሮ ነው ያለው ማለት ነው። አብደታውላሳው የአምቦ ወጣት ነው። በቀደም እሁድ ሳምሶን ከተማ የሚባል የመደወላቡ ዩኒቨርሲቲ ተማሪ ተገሎ ተገኝቷል። መደወላቡ ዩኒቨርሲቲ ማለት ነው። ገና ለገናት ወጣቶቹ ሰላማዊ ሰልፍ ሊወጡ ይችላሉ እያሰቡ ነው ተብሎ እስራቱም በሰፊው መቀጠሉን ዶክተር መረራ ይዘረዝራሉ። ብዙ ቦታ የኛ አባሎች ለምሳሌ ዘጠና ሰባት ምርጫ ተወዳዳሪዎች የነበሩ፣ ታዛቢዎች የነበሩ በየቦታ በኃላፊነት የሚሰሩ ሰዎች ብዙ ቦታ የቦረና ዞን ሀረር አካባቢ አርሲ ውስጥ ደግሞ አርሲ ለምሳሌ ኦዶ ዶላ፣ አርሲ ነገለ፣ በዚህ በእኛ መስመር አማያ፣ ወሊሶ አካባቢና ብዙ ቦታ እስራቱ አለ አሁንም ቀጥለዋል ማለት ነው። ዶክተር መረራ እንደሚሉት በአሁኑ ጊዜ በእጅጉ የሚያሳስባቸው በኦሮሚያ የሚገኙ ዩኒቨርሲቲዎች ተማሪዎች ጉዳይ ነው። በኦሮሚያ ባሉ ዩኒቨርሲቲዎች ቅጽር ግቢ ሁሉ ወታደሮች ሰፍረዋል። እነዚህ ወታደሮች ተማሪዎችን መኝታ ቤታቸው ድረስ በመሄድ እንደሚደበድቧቸውም ይናገራሉ። ተማሪዎችም ሁልጊዜ በፍርሃትና በጭንቀት ላይ እንደሚገኙ መረጃዎች እንዳሏቸው ዶክተር መረራ ያስረዳሉ። ባለፈው ሳምንት አምነስቲ ኢንተርናሽናል የተባለው ለሰብአዊ መብቶች ተሟጋች ዓለም አቀፍ ድርጅት ካለፈው ታህሳስ ወር አጋማሽ ጀምሮ በመላ ኦሮሚያ ክልል የተገደሉ ሰዎች ቁጥር ከ125 እስከ 130 እንደሚደርስ ገልጿል። አምነስቲ አክሎም የኢትዮጵያ መንግሥት ተቃውሞ የሚያሰሙትን መግደሉን እንዲያቆምና የታሰሩትንም እንዲፈታ ዓለም አቀፉ ሕብረተሰብ ጫና እንዲያደርግ ጥሪ አቅርበዋል። የአውሮፓ ሕብረት ባለሥልጣናት የኢትዮጵያውን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖምን ወደ ብራሰልስ እንደጋበዟቸው እና ዛሬና ነገ ስብሰባ እንደሚያደርጉ የተረዳው ሂውማን ራይትስ ዎችም ባለሥልጣናቱ ስለ ኦሮሚያ ክልል ሁኔታና ከአስር ሚሊዮን በላይ ኢትዮጵያውያንን ሕይወት ስጋት ላይ የጣለውን ድርቅ በተመለከተ ጠንከር ያሉ ጥያቄዎች እንዲያቀርቡላቸው ጥሪ ያስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።